Yeah ja, alle a in who ጥናት እንደሚያመለክተው የአየር የውሃና አፈር መበረዝ፣ የኬሚካል ብክለት፣ የአየር ለውጥና በአደገኛ ጨረር ምክንያት የአካባቢ አየር ንብረት ተበክሏል። በዚህም ከመቶ በላይ የሚሆኑ የበሽታ አይነቶችና የሰውነት ጉዳቶች ደርሰዋል። በተለይም የሰሜን ምስራቅ እስያና የምዕራብ ፓስፊክ አካባቢዎች በእነዚህ ዋነኛ ችግር ምክንያት የሰው ልጅ ሞት ቁጥር ተበራክቷል። ከአስርት አመታት በፊት የሰው ልጅን ለሞት የሚያበቁት በሽታዎች እንደ ተቅማጥ፣ ወባ እንዲሁም የንጹህ ውሃ እጥረትና ከሆነ ከቆሻሻ ጋር ተያያዥነት ያላቸው በሽታዎች ነበሩ። ካለፈው አስር ዓመት ወዲህ ግን በእነዚህ ምክንያቶች የሚከሰቱ በሽታዎች በእጅጉ ቀንሰዋል፤ የተጣራ ውሃ በስፋት በመዳረሱና የተሻለ የቆሻሻ ማስወገጃ ዘዴዎች መጠቀም በመቻላችን ምክንያት። አሁን እየደረሰ ያለውን የተፈጥሮ መዛባትን ባለመረዳትና አስቀድሞ መፍትሄ ባለመበጀቱ ዓለማችን ለከፍተኛ ችግር ተዳርጋለች። የደብሊኤችኦ የአካባቢ ጤና ኃላፊ ማሪያ ናይራ እንዳሉት ስምንት ነጥብ ሁለት ሚሊየን የሚሆነው የሰው ልጅ ህይወቱን የሚያጣው በአየር ብክለት ምክንያት በተከሰተ በሽታ ነው፣ እንደ ቀላል የምናየው የሲጃራ ሽታን ጨምሮ Non-communicable diseases as one of the most important epidemics and public health problems that we are facing today. ከሰው ወደ ሰው የማይተላለፉት ነገር ግን በአየር ንብረት ምክንያት የሚከሰቱት በሽታዎችን ለማከም ጊዜ ይወስዳል። የአየር ንብረት ብክለት በሰው ልጅ ጤና ላይ የሚያመጣው ችግር በጣም አሳሳቢ ደረጃ ላይ ደርሷል። ማድረግ የምንችለው የአካባቢውን ንብረትን ሊበክሉ የሚችሉትን ነገሮች በተቻለን አቅም መቀነስ የምንችል ከሆነ ሊከሰቱ የሚችሉትን በሽታዎችንም መቀነስ እንችላለን። እንደ ዓለም አቀፉ የጤና ድርጅት ደብሊው ኤችኦ ዘገባ በአንጎል ውስጥ የደም ቧንቧ ሲዘጋ የሚፈጠረውን የህመም በሽታ፣ የልብ ህመም፣ ካንሰር እንዲሁም ስር የሰደዱ የመተንፈሻ አካላት በሽታዎች ሁለት ሶስተኛ የሚሆነውን በዓለማችን የሚከሰተውን ሞት ምክንያት ሆነዋል። ናይራ ለቪኦኤ ዘጋቢያችን እንዳስረዱት ለበሽታው ህክምና ከሚወጣው ገንዘብ ለአየር ንብረቱ ደህንነት የሚውለው ገንዘብ መጠን በእጅጉ ያነሰ ነው። 97% of the medical expenditure which are trillions of dollars are going to treatment of a disease okay medical care and only 3% of those resources are going to prevention ዘጠና ሰባት በመቶ የሚሆነው የህክምና ውጪ ከትሪሊየን ዶላር በላይ ማለት ነው፣ የሚወጣውም ለበሽታው ህክምና ነው። ሶስት በመቶ የሚሆነው ብቻ ነው ችግሩን ለመከላከል የሚውለው። ለአየር ንብረቱ ጥበቃ ሲባል እንዲሁም በአየር ብክለቱ ምክንያት የሚከሰቱትን በሽታዎች ለመቀነስ በጤና ላይ ችግር የማያመጡ መገልገያዎችን ለምሳሌ በነፋስና በፀሀይ ብርሃን የሚሰሩ ቴክኖሎጂዎችን ለየዕለት ግልጋሎት በስፋት መጠቀም ያስፈልጋል። የንጹህ ውሃ አቅርቦትንና የተሻለ የቆሻሻ ማስወገጃ ዘዴዎችን መጠቀም እንዲሁም አዳዲስ የሚገነቡ ቤቶች ኃይል ቆጣቢ ሆነው ቢሰሩ የተሻለ ነው ሲል ዓለም አቀፉ የጤና ድርጅት ደብልዩ ኤች ኦ አሳስቧል።